በሳውዲ አረቢያ ከሚገኙ ኢትዮጵያውያን የኦሮሞ ተወላጆች ቁጥር ከፍተኛውን ይዛል። በእምነት ጉዳይ በዲሞክራሲ ጥያቄ ዙሪያም ሆነ በሌሎች ጉዳዮች በኢትዮጵያ መንግስትና በሕዝቡ ዘንድ ሀገር ቤት የሚፈጠሩ እሰጥ አገባዎች ሙቀታቸው ሪያድ ጂዳ መካም ሆነ መዲና ለመድረስ ደቂቃም አይፈጅበትም። በዚህም የተነሳ አብዛኛው ሳውዲ አረቢያ የሚኖር የኦሮሞ ተወላጅ ለኢትዮጵያም ሆነ ለክልላዊ መንግስቱ ገዢ ፓርቲ ኦህድድ በአንጻራዊነት የቆመ ወይንም ግድ የማይሰጠው ነው። ይህንን የተረዳው የኦሮሚያ ክልላዊ መንግስት የፓርቲውን ሀያ ሰባተኛ ዓመት የምስረታ በዓል ምክንያት በማድረግ የክልሉ ተወላጆች በብዛት ወደሚገኙባቸው ሀገራት ዋና ዋና ሰዎቹን አሰማርቷል። የክልሉ ምክትል ርዕሰ መስተዳደርና የኦህድድ ጽህፈት ቤት ኃላፊ አቶ በክር ሻለም ም በሳውዲ አረቢያ ኦሮሞዎች በሚበዙባቸው የመካ መዲናና ሪያድ ከተሞች ጊዜ ሰጥተው ተወያይተዋል። ጠንካራ የባለቤትነት ስሜትና የመረጃ እጥረት በስፋት መገንዘባቸውን ነው ምክትል ርዕሰ መስተዳድሩ የሚናገሩት። የመረጃ እጥረቶች እንዳሉባቸው ለመገንዘብ ችያለሁ። ጉዳዮቹ ላይ ግን በባለቤትነት የመሳተፍ ስሜት አለ። ምክንያቱም አገራቸው ነው፣ ህዝባቸው ነው። ጥሩ ነገርም ሲኖር ያስደስታቸዋል። በጎ ነገር ጅምር ሲኖር ተስፋ ያደርጋሉ። በተመሳሳይም ችግሮች እዚህ ሆኖ አገር ቤት ካለው እኩልም በተሻለ በተለየ ሁኔታ ስሜታቸውን ይገልጻሉ። ስለዚህ ይህንን ህብረተሰብ አድሬስ ማድረግ እድል ማግኘት ለድርጅታችን ትልቅ እድል ነው ብዬ ነው የወሰድኩት። በቂ የሆነ መረጃ እንዲያገኙ ለማድረግ ሞክሬያለሁ። በሪያድ የሚኖሩ የኦሮሞ ተወላጆች ከምክትል ርዕሰ መስተዳደሩ ጋር ባደረጉት ውይይት በታሰሩ የፖለቲካ ፓርቲ መሪዎችና ደጋፊዎቻቸው ዙሪያ ለምን የሚል ጥያቄዎችን አንስተዋል። በተለይም የክልሉ መንግስት በግልጽ መታደስ ባለው ሂደት ላለፉት ችግሮች የፖለቲካውን አመራር በጋራም ሆነ በተናጠል ተጠያቂ ያደረገበት ሁኔታ በግልጽ እየታየ የፖለቲካ አመራሩንም ሆነ የመንግስቱን መዋቅር በመተቸታቸው ለእስር የተዳረጉ የፖለቲካ ፓርቲ አመራሮችም ሆኑ ደጋፊዎቻቸው ከስር ሊፈቱ ይገባ እንደነበር አስተያየት ሰጪዎቹ ጠይቀዋል። ምክትል ርዕሰ መስተዳድሩ በበኩላቸው መብትን በመጠየቁ ሂደት የተከሰቱ የመብት ጥሰቶችና የንብረትና የህይወት መጥፋት በመከሰቱ ሳቢያ ጉዳዩን ህግ እንደያዘው አብራርተዋል። በዋናነት የድርጅታችን የትግል አቅጣጫ አገር ቤት ባለው ሰፊው ህዝብ ላይ የተንጠለጠለ ነው። ይህ ማለት በውጭ ያሉ ዜጎቻችን የኦሮሞ ተወላጆች የራሳቸው የሆነ ጉልህ ድርሻ አላቸው። በዚህ ረገድ እኛ በውጭ የሰራናቸው የፖለቲካ ስራዎች ደከም ያሉ ናቸው፣ እዚህ ግባ የሚባል አይደለም። በዛ ምክንያት በርካታ የመረጃ ክፍተቶች አሉ። በኦሮሚያ ክልል በተለያዩ የስራ መስኮች በግልም ሆነ በጋራ ለመሰማራት ላቀዱ የግልም ሆነ የአክሲዮን ባለድርሻዎች ክልሉ ሕጉ በሚፈቅደው መሰረት ድጋፍ እንደሚያደርግላቸው አቶ በክር አረጋግጠዋል። ኦህድድ በሀገሩ ስራ በመጠመዱ ውጭ ያለውን ማህበረሰብ ዘንግቶታል። አቶ በክር ሻሌ እንዳሉት በቀጣይ ባለ አቅሙ በውጭ የሚኖሩ የኦሮሞ ማህበረሰብ አባላት ላይ ጠንካራ የማሳመን ስራ ለመስራት አቅደዋል። ስለ ሺሽብሩ ለዶች ሸቨሌ ሬዲዮ ሪያድ